You're with SBS Radio. Find more great stories in your language at sbs.com.au. Ka SBS Radio download the madrogon na masigno Mulu program programun and date madin matanda michulula maradat sbscomau <laughs> የሰው ልጆች ከጽንሰት ጀምሮ እስከ ሕይወታችን ፍጻሜ ድረስ ለሕልውናችን ከሚያስፈልጉን መሰረታዊ ነገሮች ቀዳሚው ምግብ ነው። ምግብ ለሕልውናችን አስፈላጊ እንደመሆኑ መጠን በእድገታችን አስተሳሰባችንና ጤናችን ላይ አይነተኛ ሚናን ይጫወታል። ለዚህም ነው የስነ አመጋገብ ጥናት ዘርፍ ከቀደምት የሳይንስ መስኮች መካከል አንዱ ሆኖ የምናገኘውና ዛሬም ድረስ በስፋት እንደቀጠለ ያለው የዛሬው እንግዳችን በመስኩ ጥናት ያደረጉና ዛሬም ድረስ እየሰሩ ያሉት ዶክተር ሱራፌል መላኩ በሞናሽ ዩኒቨርሲቲ የመድኃኒት ምርምር ተቋም የጉበት ካንሰር ተመራማሪ እንዲሁም የስነ አመጋገብ ባለሙያ ናቸው። ከዶክተር ሱራፌል ጋር ውይይታችንን ስንጀምር ቀዳሚ ጥያቄ ያደረግንላቸው የስነ ምግብን ወይም ደግሞ ኒውትሪሽንን ብያኔ በተመለከተ እንዲያስረዱን ነው። በጣም አመሰግናለሁ ማርታ፣ ድሉ ስለሰጠሽ። ስነ አመጋገብ የተለያዩ የህብረተሰብ ክፍሎች እንደየ እድሜ ወይም ፆታ የስራ ሁኔታ፣ በአጠቃላይ የአኗኗር ዘይቤ በአማከለ ሁኔታ ምን አይነት አመጋገብ መከተል እንዳለባቸው እና ጤናማና ምርታማ ማህበረሰብ ለመፍጠር የሚረዱ በምርምር የተደገፉ ምክር ሀሳቦችን የሚያፈልቅ የሳይንስ ዘርፍ ነው ብለን ባጭሩ መተርጎም እንችላለን ብዬ አስባለሁ። ከዚሁ ከስነ አመጋገብ ጋር በተያያዘ በአሁን ሰዓት ምርምር እያደረጉ ያሉት ጤናማ አመጋገብን ባለመከተል ሳቢያ ስለሚከሰት ካንሰር ነው። ብዙ ጊዜ የጉበት ሕመም ሲባል የአልኮል መጠጦችን በብዛት ከመውሰድ ሊመጣ እንደሚችል ነው በአብዛኛው ሲነገር የምንሰማው። በአንጻሩ ደግሞ አሁን እርሶ እያጠኑት ያለው ከምግብ ጋር በተያያዘ የሚመጣውን ነውና እስቲ ከምግብ ጋር በተያያዘ የሚመጣውን የካንሰር ዓይነት እና እንዴትስ መከላከል እንደምንችል ቢገልጹልን ይህ በጣም ጠቃሚ የሆነ ጥያቄ ነው ያነሳሽው፣ ማርታ። ምክንያቱም ብዙ ጊዜ የኛ ማህበረሰብ እንደምታውቂው ፊዚካሊ ስንታይ በውፍረት ብዙ አንጠቃም፣ ወይም ውፍረት ሳይታይብን የክብደት መጨመር ሳያጋጥመን ውስጥ ለውስጥ ግን ሰውነት ክፍሎቻችን ላይ የስብ ክምችት ያጋጥማል። እነዛ አይነት ልብ ሳይባሉ ውስጥ ለውስጥ በረዥም ጊዜ በሂደት ስብ እየተከማቸ የሚያመጣው ጉዳት ነው። አንዱ የጉበት ነው። ጉበት ላይ ስብ ይከማቻል። ከጊዜ ብዛት ስብ የሚከማቸው ሰውነታችን ውስጥ ከሚያስፈልገን ኤነርጂ በላይ የኤነርጂ ሶርስ የሆኑትን ካርቦሃይድሬት ፕሮቲንም የተወሰነ ኤነርጂ እናገኛለን። ከምንመገበው ምግብ የምናገኘው ኤነርጂ ከሚያስፈልገን በላይ ከሆነ ኤክሰስ የሆነ ኤነርጂ እየተቀየረ በስብ መልኩ ነው የሚከማቸው ሰውነታችን ውስጥ። ያ ስብ ሁልጊዜ በፊት ለፊት የሚታየው የሰብኩታኔ ስፋት ብቻ በቦርጭ መልኩ የምናየው ብቻ ላይሆን ይችላል ኦርጋኖቻችንም ውስጥ ልጉበት እነዚህ ሁሉ በደም ስር ውስጥ የደም ቧንቧዎቻችንም ሁሉ የሚያጠቡ የሚዘጋ እንደዚህ አይነት ሁሉ ስብ አይነቶች አሉና፣ አንደኛው እንዳልኩሽ ጉበት ነው። ጉበት በጣም ብዙ ጠቃሚ የሆነ በምግብ መፈጨትና አጠቃላይ ትፎስስ ሱን አልፎ አብዞርብ ተደርጎ ጥቅም ላይ እስከሚውል ድረስ ባለው ሂደት ውስጥ በጣም ትልቅ አገልግሎት ጥቅም ያለው ሰውነታችን አካል ነው እና በዛ ሂደት ውስጥ ሆነን አልኮሆሊክ ፋት ሊቨር ዲዚዝ የሚባል በአልኮሆል ኖርማሊ ብዙ ጊዜ በማብዛት ምክንያት የሚከሰት የጉበት በሽታ አለ። ይሄኛው ደግሞ በምግብ ምክንያት የሚከሰት የፋት ወይም የስብ መከማቸት የሚያመጣው በሽታ በጊዜ ብዛት ደግሞ ይቆይና ስቴጆች አሉት። ስቡ ጉበትን ሴሎች እያጠቃ እየገደላቸው ይሄድና ከዛ በኋላ ወደ ካንሰርነት የመቀየር ደረጃ አለው። ይሄ ስብ መከማቸት ነው ሌሎቹን እየገደለ ወደ ካንሰርነት የሚቀየረው እና እዛ ኤሪያ ላይ ነው። የላቦራቶሪ አኒማልስ አይጥ የላቦራቶሪ አይጥ በመጠቀም ሌሎችን መድኃኒቶችን በመጠቀም መካኒዝሙን ይሄ ፋቲ ሊቨር ዲዚዝ በምን አይነት መድኃኒት ማዳን እንደሚቻል፣ ምን ምን ስቴፖች እንዳሉት፣ መካኒዝሙ ምን ምን እንደሆነ ከሞለኪላር ሌቭል ድረስ ያለው መካኒዝም በማጥናት ምን አይነት መድኃኒት ሊያድነው እንደሚችል የሚደረግ ምርምር ውስጥ ነው አሁን እየሰራ ነው ያለ ነው። ቀደም ሲል እንደገለጹት በረጅም ጊዜ ውስጥ የሚከማቸው የፕሮቲንና የካርቦሃይድሬት መጠን ወደ ስብነት ተቀይሮ ከዛም ወደ ካንሰር ደረጃ ሊደርስ የሚችለው ብለዋልና በእነዚህ ረጅም ጊዜያቶች ውስጥ በሕክምና ምርመራ ቀድሞ ሊታይ ይችላሉ ወይ? ካንሰር የሚባለው ደረጃ ላይ ሳይደርስ የሚታከምበት አማራጭ አለ ወይ? በጣም ቆንጆ ጥያቄ ነው። ምንም የሚል አባባል አለ መሰለሽ። አውስትራሊያ እንደ ዳየተሪ ጋይድ ላይን የሚባል የኤንኤችኤምአርሲ የሚያዘጋጀው በጣም የምወደው አገላለጽ አለ። ዳይት ኢዝ አርጊውብሊ ዘ ሞስት ኢምፖርታንት ቢሄቪራል ሪስክ ፋክተር ዳት ካን ቢ ኢምፕሩቭድ ቱ ሃቭ ሲግኒፊካንት ኢምፓክት ኦን ሄልዝ ይላል። በጣም ከህይወታችን ጋር የተያያዘ ከመሆኑ የተነሳ ብዙ በሽታዎች ሊያስከትልብን የሚችል ግን ደግሞ በቀላሉ አስተካክለን ከብዙ በሽታዎች ራሳችንን ልንከላከለው የምንችል ምግብ አመጋገብ እና እንደ ሌሎቹ እንደ ባክቴሪያል ወይም ፓራሲቲክ ዲዚዝ እንደ ቫይራል ወይም እንደ ጄኔቲክ ዲስኦርደር እንደዛ አይደለም። ምግብ ከሌሎቹ በተለየ ሁኔታ ኮንትሮል ማድረግ የምንችለው እና ከብዙ በሽታዎች ራሳችንን ልንጠብቅ የምንችለው ኤሪያ ነው እና አንደኛው የዕለት ተዕለት ኑሯችንን ማኔጅ ማድረግ ሲሆን፣ ሁለተኛው ደግሞ የተለያዩ መንገዶች አሉ ቴስት ዲያግኖስ የሚደረግባቸው ኒውትሪሽናል አሰስመንትን ከተጨማሪ ቦዲ ኮምፖዚሽን ሜዥር ማድረግ ይቻላል። ሰውነታችንን ሲቲ ስካን፣ ዴክሳ ስካን የሚባል ደግሞ አለ። ዴክሳ ስካን ማለት ሙሉ ቦዲሽን ስካን ነው የምትደረጊው እና ቦዲ ኮምፖዚሽን ይነግራል ያሳየናል። ስብን ከጡንቻ ጋር አወዳድሮ ያለውን ፐርሰንቴጅ ይነግረናል። ከዛ በተጨማሪ ደግሞ ያንዳንዱ ኦርጋናችን ወይም ኦርጋኖቻችን አጠቃላይ ቪስራል አዲፖስቲሽን የሚባለው ጥቅም ያላቸውን የኦርጋኖቻችን ውስጥ ያለውን የፋት መጠን ይነግረናል። ያንን ደግሞ ከፖፑሌሽን ዳታ ጋር ወዳድር እና ኖርማል ሬንጅ ውስጥ ወይም ሄልዚ ሬንጅ ውስጥ ነው ያለው ወይንስ ሪስክ ውስጥ ነው ያለው የሚለውን ነገር በሪሰርች የተገኘ የፖፑሌሽን ዳታ ስላለ ከዛ ጋር አወዳድሮ ማወቅ ይቻላል፣ ምን ደረጃ እንዳለን ማለት ነው። የተለያዩ ደግሞ በቀላሉ ደግሞ ወይ ዌስት ሰርከምፈራንስ ሜዠር ማድረግ ይቻላል። ቢኤምአይም አንዱ ነው። ቦዲ ማስ ኢንዴክስ የሚባለው ደታችን ከቁመታችን ጋር ተደርጎ ካልኩሌት የሚደረግ ኢዝሊ ማንም ሰው መስራት የሚችለው ነው። ምንም አይዲያል ባይሆንም ጎልድ ስታንዳርዱ ዴክሳ ነው። እንዳልኩሽ ወደ እኛ ማህበረሰብ መለስ ስንል ጤነኛ ሆኖ አጠቃላይ የጤና ምርመራ ወይም ቼክአፕ ላድርግ ብሎ ወደ ሕክምና ተቋም የሚሄድ ነገር አልተለመደም። ምናልባት የምንኖርበት ህብረተሰብ ውስጥ የተለመደ ነው። በየስድስት ወሩ ወይም በአመቱ አጠቃላይ የሆነች ቼክፕ ያደርጋሉ፣ ያሉበትን የጤና ሁኔታ ይረዳሉ። የህክምና ተቋማት ጋር ብንሄድም ሐኪሞቹ የነገሩንን የምርመራ አይነቶች እንጂ እኛ እንደዚህ አይነት ነገር ሊኖርብን ይችላል ወይም በአጠቃላይ እንዲህ አይነት ምርመራዎች ቢደረጉልን እንደ አጠቃላይ ብለን የምንላቸው ነገሮች የሉም። እንደ ምክርም ነው አሁን በዚህ አጋጣሚ እርስዎም እንዲገልጹት የምንፈልገውና እንዲህ እንዲህ አይነት ነገሮች ደም ውስጥ ይገኛሉ ወይ ቀደም ሲል ከገለጿቸው ስካኖች በ ማሻገር በደም የሚገኝበት አጋጣሚ አለ ወይ? አዎ፣ በደምም ማግኘት የምንችላቸው ብዙ መረጃዎች አሉ። ያው ምግብ የምንመገበው ምግብ ሁሉ መጨረሻ ደረጃው በደም ስራችን ነው። አብዞርብ ከተደረገ በኋላ የተፈጨው ምግብ ከአብዞርብ ተደርጎ ወደ ደም ስራችን ነው የሚገባው ለመላው ሰውነታችን ለመድረስ እና በደም የማይገኝ ብዙ የሚያል አይመስለኝም። ለምሳሌ ሊፒድ ፕሮፋይል ይባላል። አሁን ከልብ ጋር የተያያዙ በሽታዎችን የሚያጋልጠንን ይህንን መጥፎ የሆኑ ኮለስትሮሎች ወይም ባድ ኮለስትሮል የሚባሉትን ከጥሩ ኮለስትሮል ጋር ለመለየት የተለያዩ የሊፒድ አይነቶች ወይም የስብ አይነቶች አሉ። እነሱን ሃይደንስቲ ሊፖ ፕሮቲን እና ሎደንስቲ ሊፖ ፕሮቲን የሚባሉትን እነሱን ለመለየት ሊፒድ ፕሮፋይል ማሰራት ይቻላል። ፋስቲንግ ብላድ ጉልኮስ የሚባል ደግሞ አለ። ማታ በልተን አስራ ሁለት ሰዓት ከጾምን በኋላ የሚወሰድ የደም ምርመራ ማለት ነው። እሱም ያለንን በደማችን ውስጥ ያለውን የስኳር መጠን የሚነግረን ነው። ይሄ በጣም ኮመን ይመስለኛል፣ ብዙ ሰው የሚያደርገው ነገር ነው። በተለይ ዳያቤቲስ ያለባቸው ሰዎች ሆርሞን ሌብሎችን በዚህ ማወቅ ይቻላል። አሚኖ አሲድ ፕሮፋይል ኢንሴንሻል እና ነን ኢንሴንሻል አሚኖ አሲድ ሳለ እነሱ በደማችን ውስጥ የትኛው እንዳለ የትኛው እንደበዛ የትኛው እንዳነሰ ማወቅ እንችላለን። ውጤቱ ከተገኘ በኋላ ደግሞ የእያንዳንዱ ሪዛልታችንን ደግሞ ዶክተሩ ኢንተርፕሪት አድርጎ የሚያስፈልገን ነገር ሊያዝልን ስለሚችል በደም ውስጥ ብዙ ኢንፎርሜሽን ማግኘት እንችላለን። ጤናማ ያልሆነ አመጋገብ ስንል ምን ማለት ነው? ይሄስ እንዴት ነው ሊፈጠር የሚችለው? ጤናማ ያልሆነ አመጋገብ ማለት በቀጥታ እነዚህ ከምግብ የምናገኛቸውን ጥቅሞች የምንመገበው ምግብ የተመጣጠነ በማይሆንበት ሁኔታ ሲያንስ፣ ዴፊሸንሲ ወይም በማነስ ምክንያት የሚመጡ በሽታዎች አሉ። ሲበዛ ደግሞ መመገብ ከሚገባን ማግኘት ከሚገባን በላይ ስንወስድ፣ ደግሞ በዛ ምክንያት የሚመጡ በሽታዎች አሉ። ክሮኒክ ሊዝ ወይም ሜታቦሊክ ሲንድረም የሚባሉ በሽታዎች አሉ። እነሱን በሁለቱም በኩል ጉዳቶች አሉት ማለት ነው። ከአካባቢያዊ ሪጅናል አንጻር ደግሞ ወይም ከሲቪላይዜሽን አኳያ ደግሞ ስናየው ብዙ ጊዜ ዌስተርን ወርልድ ወይም ዴቨሎፕድ ወርልድ የሚባሉት በዴፊሽንሲ ወይም በእጥረት ሳይሆን የሚጎዱት በመብዛቱና የሚያስፈልጋቸው በላይ በመውሰድ የሚመጡ በሽታዎች ይሆናል የሚጋለጡት። በተለይ ከግሪን ሬቮሉሽን የሚባለው ጊዜ በኋላ የምርታማነት በጣም ካደገ በኋላ አብዛኛው የዓለም ክፍል ከምግብ እጥረት ይልቅ ከመጠን በላይ በመውሰድ የሚመጡ በሽታዎች ናቸው እየበረከቱ የመጡት ሰለጠነው፣ ዓለም። በሌላኛው ደግሞ በባልሰለጠነው ወይም ዴቨሎፒንግ ወርልድ የሚባለው ደግሞ የምግብ እጥረት ነው። አብዛኛው ጊዜ ሕጻናት ላይ የእድገት መዘግየት ስታንትድ ግሮዝ የሚባለው፣ ትልልቅ ሰዎችም ላይ እንደዚሁ ምርታማነት መቀነስ፣ በበሽታ መጋለጥ፣ እንደዚህ አይነት ነገሮች ሁሉ ያስከትላል እና እንደየአካባቢው የተለያየ እንደየእድሜ ደረጃውም እንደየጾታውም የተለያየ ኤፌክቶች ወይም ኮንሲኮንሶች ይኖሩታል የምግብ እጥረት ወይም አለመመጣጠን። ሌላው በዚሁ አጋጣሚ መጥቀስ የሚገባው በሰለጠነው ዓለማትም እንደዚሁ ከካርቦ ሃይድሬት ከፕሮቲን ባለፈ ብዙ ጊዜ ትኩረት የማይሰጣቸው ማይክሮኒትሪያንት የሚባሉት ቫይታሚንስ ኤንድ ሚኒራልስ ሂድን ሀንገር የተደበቀ ረሃብ እንደሚያስከትሉ ሪፖርቶች የሚያሳዩት ማለት ከማጣት ሳይሆን ትኩረት ካለ መስጠት አኳያ የሚከሰት ኤፊሽንሲ እና ከዛ ጋር ተያይዘው የሚመጡ በሽታዎች አሉ። እንደሚታወቀው ምግብ የአካልንና የአእምሮ ጤናን የሚወስን ነው። ለዚህም ነው ብዙ ጊዜ ሲነገር የምንሰማው አንድ አባባል አለ። የምንመስለው የምንመገበውን የምግብ አይነት ነው ይባላል። ለመሆኑ የአመጋገብ ስርዓታችን በአእምሮ ጤናችንስ ላይ ያለው ድርሻ ምን ይመስላል? ምግብ እያንዳንዱ በዕለት ተዕለት እንቅስቃሴያችን ላይ በጣም ጠቃሚ አስተዋጽኦ የሚያደርግ ነገር ነው። ከባህላችንም ጋር፣ ከሃይማኖት ጋር የተያያዘ ነገር ነው። ከአካላዊ ጥቅሙን ባሻገር ለአእምሮዊ ጤናም የሚጠቅም ነገር ነው። እያንዳንዱ የምንበላው ነገር ነው ወደ ሰውነታችን ገብቶ ሀይል የሚሆነን ምርታማነታችን እንዲጨምር እንደየ የስራ ዘርፋችን ስፖርተኞችን ስፖርታቸው ውጤታማ እንዲሆኑ የተለያዩ ሪኳይርመንታቸውን በማከለ ሁኔታ በጣም ለውጥ ሊያመጡበት የሚችሉ ዘርፍ ነው እና ያው ኒውትሪሽን ዋና ዋናዎቹ ማክሮ ኒትሪያንቶችን ሀይል ሰጪ፣ ገንቢ፣ በሽታ ተከላካይ የሚባሉት አሉ። ከነሱ ተጨማሪ ደግሞ ማይክሮ ኒትሪያንቶች አሉ ቫይታሚንስ ኤንድ ሚነራልስ። እነሱ ሁሉ በየእለቱ ህይወታችን ላይ ትልቅ አስተዋጽኦ ይኖራቸዋል። ስራችንን በውጤታማነት እንድንሰራ ሊያደርገን የሚችል ትልቅ የህይወታችን ፓርት ነው። እንደ መከላከያም እንደ መድኃኒትም ልንቆጥረው የምንችል ነገር ነው። የቆየው የሀገራችን አባባል ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባለው እሱ ዋናው መሳሪያችን ምግብ መሆን ይችላል። የታመመ ሰው ደግሞ ዳይቲሽያንስ ፎርሙሌቲድ የሆነ ምግብ የሚያዘዙ ማለት ነው ከበሽታው እንዲያገግም እንደየበም ህመሙ አይነት በጣም ከህይወታችን ጋር የተያያዘ ነገር ነው ለማለት ነው። ልጆችን በተለይ ደግሞ ከታች ከመሰረታቸው ጀምሮ አመጋገባቸው ላይ ትኩረት በማድረግ ጤናማ የሆኑ ምግቦችን እየመገቡ ማሳደግ እስከ ህይወታቸው መጨረሻ ድረስ ስንቅ እንደሚሆናቸው ነው የሚነገረው። በዚህ ላይ የእርስዎ የጥናት ውጤት ምን ይላል? በጣም ጥሩ አዎ ልጆች በጣም ሴንስቲቭ የሆነ ኤሪያ ነው ሰውነታቸው ገና በማደግ ላይ ያለ ስለሆነ ሪኳየርመንታቸው ይለያያል የሚያስፈልጓቸ እያንዳንዱ የኒውትሪየንት መጠን አይነት ይለያያል ለምሳሌ ፕሮቲን ሪኳየርመንታቸው ሀይል ሊሆን ይችላል ኳሊቲ ኦፍ ፕሮቲን ጥራቱ ምንሰጣቸው። እኛ አሁን ፋት ፍሪ ሁለት አመት በላይ ለሆነ ሰው ፋት ፍሪ የሆነ ወይም ላይት ሚልክ መጠጣት ይመከራል። ከዛ በታች ላሉ ህጻናት ግን ኢንፋንት ኤጅ ላይ ላሉት አይመከርም። ምክንያቱም የሚያስፈልጋቸው እድሜ ስለሆነ ፉል ፋት የሆነ ሚልክ። ሌላው ትኩረት መሰጠት ያለበት ነገር ለህጻናት ያው ቻይልድ ኦቤሲቲ አሁን በጣም ኮመን እየሆነ ያለ ነገር ነው፣ የህጻናት ውፍረት በተለይ በዚህ በምዕራባዊ አለም ለልጆች ጣፋጭ ነገርን በቀላሉ አክሰሱም ስላለ ቶሎ ቶሎ መስጠት ወይንም ደግሞ ሪፋይንድ የሆኑ በጣም ፕሮሰስ የሆኑ ምግቦችን መስጠት፣ ቤት ውስጥ ማከማቸት እና ቶሎ ቶሎ ሲጠይቁ ኢዝሊ የሚሰጡ ነገሮችን ይሄ ሬድ ሜድ የሆኑ ፓክድ የሆኑ ምግቦችን ትምክብ ብሎ መስጠት ያጋልጣቸዋል። እና እነዚህ ነገሮች ላይ ትኩረት አድርጎ ኢንጀነራል የኢትዮጵያውያን አመጋገብ ጥሩ ስለሆነ የእኛን ባህላዊ አመጋገብ እሱን እያስለመዱ መሄድ፣ ቤት ውስጥ የበሰለ ምግብ፣ ፍሬሽ የሆነ ምግብ መመገብ፣ እሱን ማስለመድ፣ ፕሮሰስ የሆኑ ምግቦችን ከቤት ማራቅ፣ ሰውነታቸውን ልኬታ በየጊዜው መለካት፣ ክብደታቸውን፣ ቁመታቸውን፣ ወገብ ዙሪያ በየእድሜ ደረጃው የሚጠበቁ ላሉ እነሱን እየለኩ ያሉበትን ትክክለኛ እድገታቸውን የሚጠበቀውን እድገት ተከትለው እየሄዱ ነው ወይም የሚለውን ማለት ነው ለማረጋገጥ። ምዕራባውያን የምግብ እጥረትን ለመከላከል እንደ ዘመቻ የሄዱበትና ውጤታማ የሚሆኑበት እርምጃ የአረንጓዴው አብዮት በሚል የምግብ እጥረት እንዳይኖር ዋስትናን እስካሁንም ድረስ አረጋግጠዋል። ወደ አፍሪካ ስንመለስ ኢትዮጵያንም ጨምሮ ስንመለከት በአብዛኛው ደግሞ የምግብ እጥረት አለና የምግብ እጥረት ባለበት አገር ውስጥ ስን አመጋገብን ማመጣጠን ይቻላል ወይ? አሁ እንዳልሽው ከግሪን ሬቮሉሽን ተጠቃሚ አይደለም አብዛኛው የአፍሪካ ክፍለ ዓለም እና በምግብ እጥረት የሚጠቃ ብዙ የሀገራችን ወይም ክፍለ የአፍሪካ ህዝብ ወይም ሌላውም አለም ላይ አለ እና ይህን የምግብ እጥረት ባለው ነገር አመጣጥ ነው መመገብ እና ጤናን መጠበቅ ይቻላል። በአካባቢ በሚገኙ ነገሮች ማለት ነው። በአብዛኛው የኢትዮጵያውያን አመጋገብ ስፔሲፊካሊ ስለ ኢትዮጵያ ከሞላ ጎደል ጥሩ የሚባል ነው። ትንሽ መጠንቀቅ የሚያስፈልገው በአንድ ቀን ውስጥ ተፈላጊ የሆኑ ንጥረ ነገሮችን ማግኘታችንን እርግጠኛ መሆን። ሽሮ ብቻ ቀኑ ሙሉ በልቶ መዋል ይሄ የተመጣጠነ አመጋገብ አይደለም። አትክልት፣ መክፍራፍ የሚገኙ ነገሮችን ያካተተ አመጋገብ ዘዴ ለመከተል መሞከር። እንጀራን በወጥ ቆንጆ ባህል ነው። ቆንጆ ኒውትሪሽናል ኮንቴንት አለው ከጤፉም ወጣችን የምንጠቀምባቸው የወጥ አይነቶች ጥሩ የሆነ አመጋገብ ነው። ግን የነዚህ በጣም የሙጥኝ ብለን ከያዝናቸው የአሰራሮቻችን እንደ ህግ ከመከተል ይልቅ መቀላቀል ልምድ የማፈራረቅ ልምድ፣ እንደዚ አይነት ነገሮችን እየተከተሉ ኢዝሊ ባሉ ዙሪያችን እና አቅማችን በሚፈቅደው ሁኔታ ማመጣጠን እና ጤናችን መጠበቅ ይቻላል ብዬ አምናለሁ። ከሃይማኖትም አንጻር በጾም ወቅት የማይታሰበው ይሄ የቫይታሚን ቢ ትወልቭ ጥረት ነው። እሱን ትኩረት መስጠት ያስፈልጋል። ቫይታሚን ቢ ትወልቭ ጉበታችን ውስጥ ከረዥም ጊዜ ተከማሽቶ መቆየት የሚችል ስለሆነ ትልልቅ ሰዎች በጣም ለረዥም ጊዜ የእንስሳት ውጤት ሳንበላ ካልቆየን በስተቀር ጥረቱ ላያጋጥም ይችላል። በተለይ ግን ለነፍሰ ጥሮች እና ለህፃናት፣ ነፍሰ ጥሮች በወዳቸው ውስጥ ላለው ህፃን ላይ ጉዳት እንደሚያደርስ ጥናቶች ስላሳዩ ህፃናትም እንደዛው ብዙ የተከማቸ ስለማይኖራቸው እነሱ ላይ ጥንቃቄ ማድረግ ያስፈልጋል። አንዳንድ ሰዎች እኔ አመጋገቤን በትክክል እከታተላለሁኝ ከአትክልቱም ፍራፍሬውም ከስጋውም ከጥራጥሬውም አስተካክዬ ነው የምበላው ና ቫይታሚኖች አያስፈልጉኝም የሚሉ ሰዎች ይኖራሉ። ሌሎች ደግሞ ምግብ ብዙም ባልበላም ቫይታሚን እስከ ወሰድኩ ድረስ ጤና የተስተካከለ ሊሆን ይችላል የሚል ሁለት አይነት እይታዎች አሉ። በሌላ አንጻር ደግሞ ቫይታሚኖች ላይ የምናያቸው ማሳሰቢያዎች ደግሞ ቫይታሚን ከምግብ ጋር ተጨማሪ እንጂ ራሱን ችሎ የሚቆም እንዳልሆነ ነው የሚነገረው ና ይህንን ከስነ አመጋገባችን ጋር እንዴት ነው አጣጥመን ማስኬድ የምንችለው? ቫይታሚኖችን የምንመገባቸውም ምግቦች ሁሉ የምንፈልጋቸውን ቫይታሚኖች ሊሰጡን ይችላሉ። አጠቃላይ ሰፕሊመንት የሚባለው ነገር እንደ ግዴታ መታየት ያለበት ብዬ አላምንም። ከምንመገበው ምግብ ማግኘት ስለምንችል ማለት ነው። ምናልባት ግን ለምሳሌ ተመርምሮ አንድ ሰው ሲቪር የሆነ እጥረት ያለበት ሊታዘዝለት ይችላል። ቶሎ በደም ውስጥ ዝቅተኛ የሆነውን የቫይታሚን ሌቭል ከፍ ለማድረግ ማለት ነው። በምግብ መልኩ የምናገኛቸው ነገሮች በሂደት የሆነ ሰውነታችን ወይም በደማችን ውስጥ ያለውን የቫይታሚን መጠን የሚጨምሩት እንደየ ሁኔታው የሚለያይ ሁኖ እንደ ጀነራል ሩል ግን መታየት ያለበት ከምንመገበው ምግብ ሁሉንም አይነት ቫይታሚኖች ማግኘት እንችላለን። ለምሳሌ አሁን እዚህ ሀገር ብዙ ጊዜ የሚገጥመው የቫይታሚን ዲ እጥረት አለ። ኢንዶርስ ለምንውል ብዙ ጊዜ በስራ ምክንያት ከስራ ወጥተሽ መኪና ውስጥ ወይም ፐብሊክ ትራንስፖርት ከዛ ወጥተሽ ቤት ብዙ የማግኘት እድሉ ላይ አይኖር ይችላል እና በቂ የፀሐይ ብርሃን ማናገኝ ከሆነ ቫይታሚን ዲ እጥረት ሊያጋጥም ይችላል እና ያንን ከዶክተር ወይም ከጂፒያችን ጋር ተነጋግረን ወይም ከኒትሪሽንስት ጋር ከዳይቲሽያን ጋር ተነጋግረው የሚወሰኑ ነገሮች ይሆናሉ። ኢንዲቪጅዋል ኬዞች ማለት ነው። እንደ ጀኔራል ሩል ግን የምንመገበውን ምግብ የምንፈልጋቸውን ወይም የሚያስፈልጉን ንጥረ ነገሮች ሁሉ ማግኘት እንችላለን የሚለውን ነገር ላይ እናሰምርበት ጥሩ ነው። አድማጮቻችን ከዶክተር ሱራፌል መላኩ በሞናሽ ዩኒቨርሲቲ የመድኃኒት ምርምር ተቋም የጉበት ካንሰር ተመራማሪና እንዲሁም የሥነ ምግብ ባለሙያ ጋር የነበረን ቆይታ አልተጠናቀቀም። ቀሪውን በሁለተኛ ክፍል ፕሮግራማችን ይዘን እንቀርባለን። ጠብቁን። ለኤስቢኤስ ራዲዮ ማርታ ጽጋው ከሜልበርን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ዋንት ቱ ሂር ሞር ስቶሪስ ላይክ ዲስ? ሊስን ኦን አፕል ፖድካስትስ፣ ጉግል ፖድካስትስ፣ ስፖቲፋይ ኦር ዌርኤቨር ዩ ጌት ዮር ፖድካስትስ ፍሮም።